የዓለም የጤና ድርጅት ደብሊዩ ኤችኦ በአስርተ ዓመታት ውስጥ ባልታየ መልኩ የከፋ ድርቅ ለደረሰባት ለኢትዮጵያ የአስቸኳይ ጊዜ ምላሽ ቡድን መድቧል። የምግብ ዋስትና ያለመኖሩ ጉዳይ ተባብሶ በሚሊዮኖች የሚቆጠሩ ሰዎችን አደጋ ላይ ሊጥል ይችላል ሲልም አስጠንቅቋል። የቪኦኤው ጆዲ ካፖዋ ያጠናቀረውን ዘገባ አዳነች ፍሳይት ታቀርባለች። የዓለም የጤና ድርጅት ኢትዮጵያ ውስጥ በ30 ዓመታት ጊዜ ባልታየ መልኩ የከፋ ድርቅ እንደተከሰተ ገልጿል። ህጻናትን አድኑ የተባለው የህፃናት መርጃ ድርጅት በበኩሉ በ50 ዓመታት ጊዜ ውስጥ ያልታየና የከፋ ብሎታል። ዳክተር ሚሸል ጋየር በዓለም የጤና ድርጅት የአስቸኳይ ጊዜ አደጋ መከላከልና የሰብአዊ እርዳታ ምላሽ ክፍል ስራ አስኪያጅ ናቸው። ስ ኢትዮጵያ በኢትዮጵያ የድርቅ ቀውስ የተከሰተው በኤልኒኞ ምክንያት ነው። ይህ የአየር ለውጥ በብዙ የኢትዮጵያ ክፍሎች ድርቅ ሲያስከትል፣ በሌሎች አካባቢዎች ደግሞ የጎርፍ መጥለቅለቅ ችግር ያደርሳል። በዚህ ምክንያት ከፍተኛ የምግብ እጥረት ተፈጥሯል። ሰዎች ከአካባቢያቸው እንዲፈናቀሉም አድርጓል። ይህ ሁኔታም ሰዎች ለተላላፊ በሽታዎችና ለምርቀዛ እንዲጋለጡ ያደርጋል። በተለይም ልጆች በበለጠ ሊጎዱ እንደሚችሉ ጋየር ጠቁመዋል ለምሳሌ ልጆች በቂና የተመጣጠነ ምግብ ካላገኙ ለበሽታ ይጋለጣሉ ኒሞኒያ ማለት የብርድ በሽታ ተቅማጥና ወባ ሊይዛቸው ይችላል መታመን ብቻ ሳይሆን ሊጠናባቸውም ይችላል። ስለሆነም ፈጣን ሕክምና ካላገኙ ይሞታሉ። የዓለም የጤና ድርጅት በመጪ ጥር ወር በሚጀመረው የአውሮፓውያን 2016 ዓ ምት ውስጥ 400 ሺህ የሚሆኑ ልጆች ከባድ የምግብ እጥረት ሊገጥማቸው ይችላል። ሌሎች አንድ ሚሊዮን የሚሆኑ ልጆችና ነፍሰ ጡር ሴቶች ወይም የሚያጠቡ እናቶች ደግሞ መጠነኛ የምግብ እጥረት ይገጥማቸዋል ተብሎ ይገመታል። በአሁኑ ወቅት በሀገሪቱ የገቡ በሽታዎች እንዳሉ ዶክተር ጋየር ያስረዳሉ። በሀገሪቱ ከገቡ በሽታዎች መካከል ኩፍኝና ቀጭን ተቅማጥ ይገኝባቸዋል። በሽታዎቹም ንጽህና በጎደለው ውሃና በአጠቃላይ ንጽህና ጉድለት ምክንያት የተከሰቱ ናቸው። ማጅራት ገትር በሽታም ገብቷል። ደንጌ ፊበር የተባለው ትኩሳት የሚለቅ በሽታና እከክ መሰል በሽታዎችም አሉ። የዓለም የጤና ድርጅት የአስቸኳይ ጊዜ ምላሽ ቡድን የኢትዮጵያ የጤና ጥበቃ ሚኒስቴርን እየረዳ መሆኑን ጋየር ገልጸዋል። የጤና ጥበቃ ሚኒስቴሩ ስራውን በማቀላጠፍ ረገድ ለመርዳት እንችል እንደሆነ ለማየት እዛው የአስቸኳይ ጊዜ ምላሽ ቡድን መድበናል። ከጤና ሚኒስቴርና ከጤና አጋሮች ጋር ሆነን የጤና አገልግሎት ለማቅረብ እንችል እንደሆነ ለማረጋገጥ እንፈልጋለን። ልጆች ሲታመሙና ሕክምና ሲያስፈልጋቸው የሕክምና አገልግሎት ለማቅረብ መቻል ማለት ነው። የዓለም የጤና ድርጅት አስቸኳይ ረድኤት የሚያስፈልጋቸውን ክፍሎች በአንደኛ በሁለተኛና በሶስተኛ ደረጃ ያስቀምጣል። ኢትዮጵያ በአሁኑ ወቅት ሁለተኛውን ደረጃ ይዛለች። ኢራቅና ሶሪያ ደግሞ ሶስተኛ ናቸው። የዓለም የጤና ድርጅት እንደሚለው ኢትዮጵያ ውስጥ እንደ አውሮፓ አቆጣጠር ከ1982 እስከ 84 ዓ.ም በነበረው ጊዜ ገብቶ የነበረው ረሃብ አስከፊ ሲሆን በጦርነትና ኤልኒኖ በተባለው የአየር ለውጥ ምክንያት እንደሆነ ይነገራል። በዛን ወቅት በመቶ ሺዎች የሚቆጠሩ ሰዎች አልቀዋል። በሚሊዮኖች የሚቆጠሩት ደግሞ ተሰቃይቷል። በአሁኑ ወቅት ግን ያ አስከፊ ሁኔታ እንዳይደገም ሲባል ብዙ ነገር ተሰርቷል። ከአስቀድሞ ማስጠንቀቅ አንስቶ ስለ አየሩ ሁኔታ የተሻለ ግንዛቤ እንዲኖር እስከ ማድረግ ድረስ ይሄዳል።